የአዮዋ ግዛት የሪፐብሊካን ፓርቲ አባላት 27 በመቶ የሚሆነውን ድምፅ ለቴክሳሱ እንደራሴ ቴድ ክሩዝ የሰጡ ሲሆን ለበርካታ ወራት በሕዝብ ድምፅ መመዘኛዎች የሪፐብሊከን ፓርቲ እጩ ተፎካካሪዎችን በሰፊ ልዩነት ሲመሩ የቆዩት ቢሊዮነሩ ዶናልድ ትራምፕ በአዮዋ መሸነፋቸው ተነክረዋል። ከቴድ ክሩዝ እና ዶናልድ ትራምፕ ቀጥሎ በሶስተኛነት የአዮዋ መራጮችን የ22 በመቶ ድምፅ ያገኙት የፍሎሪዳው እንደራሴ ማርኮ ሩቢዮ ናቸው። የትናንት ምሽቱን የአይዋ የሪፐብሊካን ፓርቲ ኮከስ ይሁንታ ማግኘታቸውን ያረጋገጡት ቴድ ክሩዝ ባደረጉት ንግግር የግዛቲቱ ደጋፊዎቻቸውንና የምርጫ ዘመቻው የበጎ ፈቃድ አገልጋዮቻቸውን አመስግነዋል። የዛሬው ምሽት የአሜሪካውያን መሰረታዊ አስተሳሰቦች የሆኑት የነጻ ገበያ መርሆች፣ ህገ መንግስታዊ ነፃነትና ጥንታዊ የክርስትና እምነት ፋይዳዎች ዳግም ወደ ቦታቸው ይመለሱ ዘንድ ህዝቡ ያለውን ቁርጠኝነት ያሳ ታወቀበት ምሽት ነው። የሀገሪቱ ሁሉም መገናኛ ብዙሀን በአንድ ድምፅ ወጋ ጥባቂዎች ሊያሸንፉ አይችሉም፣ በሚሉበት ሰዓት በመላው ሀገሪቱ ከ800 ሺህ በላይ የሚሆኑ በቴድ ክሩዝ ድረገጽ ላይ አስተዋጽኦ የሚያበረክቱ ወጋ ጥባቂዎች አዎ፣ ልናሸንፍ እንችላለን የሚል መልስ እየሰጡ ነው። በስድስት ሺህ ድምፅ ልዩነት በቴድ ክሩዝ የተሸነፉት ዶናልድ ትራምፕ በበኩላቸው በኒው ሃምሽር እና ደቡብ ካሮላይናን በመሳሰሉ ግዛቶች የሚኖሩ የሪፐብሊካን ፓርቲ አባላት የምርጫ ይሁንታን ለማግኘት እንደሚሰሩ ተናግረዋል። በአይዋ የደረሰባቸው ሽንፈት ብዙም እንደማያስጨንቃቸውም ገልጿል። በቀድሞ የውጭ ጉዳይ ሚኒስትሯ ሂለሪ ክሊንተንና በቨርሞንቱ እንደራሴ እንደ ራሴ በርኒ ሳንደርስ መካከል የነበረው የአይዋ የዲሞክራቲክ ፓርቲ ኮከስ ምርጫ ደግሞ በጠባብ ልዩነት በሂለሪ ክሊንተን አሸናፊነት ተጠናቋል። የምርጫ ዘመቻው በተጀመረበት ጥቂት ወራት ውስጥ እምብዛ መውቅናና የፖለቲካ ልምዱ ያልነበራቸውና ራሳቸውን ሶሻል ዲሞክራት እያሉ የሚጠሩት የ74 አመቱ አዛ ፕሬዚዳንት በርኒ ሳንደርስ በአዮዋ ከሂለሪ ክሊንተን ጋር አቻ ድምፅ ማግኘታቸው ያልተጠበቀ እንደሆነ ተናግረዋል። ገና የምርጫ ውጤት ሳይታወቅ ለደጋፊዎቻቸው ንግግር ያደረጉት ሂለሪ ክሊንተን የአዮዋ ምርጫ የእፎይታ አየር እንዲተነፍሱ እንዳደረጋቸው ተናግረዋል። በሕይወት ዘመኔ ሁሉ ሳደርገው የነበረውን እቀጥላለሁ። ለእናንተ መቆሜን እቀጥላለሁ። ለእናንተ መታገሌንም እቀጥላለሁ። እኔም የማምንበት የአሜሪካ ሕልም ቃል የገባንበት የአሜሪካ ሕልም ከእኛ አልፎ ለልጆቻችንና ለልጅ ልጆቻችን ይተላለፍ ዘንድ ሁሌም ተግቼ እንደምሠራ ላረጋግጥላችሁ እወዳለሁ። አልኪዳናችን መፃዩን ትውልድ ያነቃቃል እንጂ መቼም ቢሆን አይደበዘዝም። ተቀላቀሉኝ፣ የእጩነት ፉክክሩን በአሸናፊነት እንወጣ። የቬርሞንት ግዛት እንደራሴው በርኒ ሳንደርስ በበኩላቸው እሳቸውና ደጋፊዎቻቸው እስካሁን የተጓዙበትን የምርጫ ዘመቻ ሂደት በማስመልከት ለደጋፊዎቻቸው ንግግር አድርጓል። በሂለሪና በሳንደርስ መካከል ያለው ከአንድ በመቶ ያነሰ የድምፅ ልዩነት በአይዋ የዲሞክራቲክ ፓርቲ አመራሮች በአግባቡ ያልቆጠሩትና ያልተቆጣጠሩት ድምፅ ሊኖር እንደሚችል እንዲጠራጠሩ እንዳደረጋቸው የበርኒ ሳንደርስ የምርጫ ዘመቻ ቃል አቀባይ ብራንደን ሳመርስ ተናግረዋል። የአይዋ መራጮች ሁለቱንም የፖለቲካ ፓርቲዎች በመወከል ለ2016 የአሜሪካ ፕሬዚደንታዊ ምርጫ ሊፎካከሩ የሚችሉትን እጮች የመምረጡ ሂደት ከመጠናቀቁ በፊት የዲሞክራቲክ ፓርቲ እጩ የነበሩት የቀድሞ የሜሪላንድ ግዛት ሐገረ ገዢ ማርቲን ኦማሊና የሪፐብሊካን ፓርቲ እጩ የነበሩት የአርካንሳስ ግዛት ሀገረ ገዢ ማይክ ሃክቢ ከፉክክሩ ራሳቸውን ማግለላቸውን አስታውቋል። ለዶይቼ ቬለ ለተጠናቀረው ዘገባ ናትናኤል ወልደነኝ ከዋሽንግተን ዲሲ